ወደ አሉላ በቀጥታ ልውሰዳችሁ አሁን የተከበራችሁ አድማጮች። ገና ዝርዝሩ እየወጣ ባለው ውሎ አድሮ ምናልባትም ይበልጥ በሚታወቀው ጉዳይ ላይ ብዙ ጥያቄዎች ያሉንን ያህል እንዲህ ያለው የባለስልጣናቱ ግድያ አንድምታው ምንድን ነው፣ ይህን ሁኔታ ምን አነሳሳው፣ በመንግስትም፣ በዜጎችስ ምን ሊደረጉ ይችላሉ የሚሉትን ጥያቄዎች እንግዶች ጋብዤ ያወያይቻለሁ። ይሄ ሁኔታ የበለጠ የሚያነጋግር የበለጠ ብዙ ጥያቄዎችን የሚቀሰቅስ ነው። አሁን ባለበት ሁኔታ ግን ተከታዩን ውይይት ይዤ ቅርብ ያለሁ። መልካም አየሩ ያንተና እንግዶችህ ነው። አመሰግናለሁ። እንግዶቼ ዶክተር ዳኛቸው አሰፋ፣ አቶ ክቡር ገና። በመንግስት የተሰጠው የኦፊሴል መግለጫ የተደራጁና የታጠቁ ባላቸው ወገኖች በትላንትና ዕለት በባህር ዳር የክልሉ ከፍተኛ አመራሮች በስብሰባ ላይ ሳሉ መንግስት የመፈንቅለ መንግስት ሙከራ ነው ያለው። የክልሉ ርዕሰ መስተዳደር ዶክተር አምባቸው መኮንንና የህዝብ አደረጃጀት አማካሪያቸው አቶ እዘዝ ዋሴ በተሰነዘረባቸው ጥቃት ህይወታቸው ማለፉን የክልሉ ጠቅላይ አቃቢ ህግ አቶ ምግባሩ ከበደም በጽኑ መቁሰላቸውን ገልጦ አዲስ አበባ ላይም በጥቂት ሰዓታት ልዩነት መንግስት በተመሳሳይ በተቀነባበረ ባለው ጠቅላይ ኤታማዦር ሹሙ ጀኔራል ሰዓረ መኮንንና አብረዋቸው የነበሩት በጡረታ ላይ ይገኙ የነበረው ሜጀር ጀኔራል ገዛሀኝ አበራ በጀኔራሉ ጠባቂ በተተኮሰባቸው ጥይት ህይወታቸው ማለፉ ነው ይፋ የተደረገው። እንዲህ ግዙፍ በከፍተኛ ባለስልጣናት ላይ የደረሰ አደጋ ይዘን ነው የምንነጋገረውና እስኪ በአካባቢያችሁ ያለውን ሁኔታ በማየት እንጀምር። አሁን ያለው ሁኔታ ምን ይመስላል? በከተማ የህዝቡ ስሜት? ዶክተር ዳኛቸው ከእርሶ ልጀምር። እኔ እንግዲህ እስከተረዳሁት ድረስ ህዝቡ በጣም ነው ያዘነው። ከአማራ ክልልም የኔ ተማሪዎች አሁን አስተማሪ የሆኑት ደጋግመው ደውለውልኛል ከወሎ፣ ከጎንደር፣ ከጎጃም ተደውሉልኛል። ከደብረ ብርሃንም እዚህ በጣም በጣም ህዝቡ አዝኗል። በጣምም ደንግጠዋል። በጣም የሚያሳዝን ነገር ነው የተካሄደው። ልጅ አሉላ ልንገርህ፣ ዛሬ ሁለት ኢትዮጵያውያን ወድቀዋል። ትልቅ አንድ ወታደርና አንድ ሲታገል የነበረ ሰው ነው የወደቀው እና በጣም በጣም በጣም ሀዘን ላይ ነው ያለ ነው። ሁለት አቅጣጫ የያዘ ጥቃት ነው። አንደኛው ኢትዮጵያዊነት ላይ ጀነራል ጻረን በሚመለከት ሁለተኛው ዶክተር አምባቸውን በሚመለከት ማዕከላዊነት ላይ በጽንፈኞች የተቃጣ ጥቃት ነው የተካሄደው። ስለዚህ እና ሁለት መስመር የያዘ በጣም የሚያሳዝን ሁኔታ ነው የተከሰተው ኢትዮጵያ ውስጥ ህዝቡም ያዘነው ለዚህ ነው። ጀነራል ጻረ በስንት ፕሬሽርና ውትወታ እኔ የኢትዮጵያ ወታደር ነኝ ያሉትን ሰውዬ ነው አጠገባቸው ያለ ወታደር ተኩሶ የጣላቸው። ዝርዝር እንመለከታለን። አቶ ክቡር እርሶስ፣ በዙሪያው ያለውን ሁኔታ እንዴት ይመለከታሉ? ምን አይነት ሁኔታ ነው የሚሰማው? እንዳጋጣሚ ዛሬ ጠዋት ነው ከውጭ የገባሁት ስሰማ፣ አንድ እኔ በራሴ በጣም በጣም ነው ያዘንኩት፣ የተጨነቅኩትም ከዛ በኋላ ደግሞ ከቤት ወጥቼ ደግሞ የሄድኩባቸው ቦታዎች በሙሉ አስተያየቶቹ ሁሉም በአጠቃላይ የማውገዝና እንዲህ አይነት ችግር አንደኛ የተጠበቀም አይነት ችግር አይደለም፣ ሁለተኛ በኢትዮጵያ ባህልም ታሪክም ታይቶም የማይታወቅ አይነት የልጅ ጨዋታ አንበለው እንደው ትርጉም የሌለው ስራ የተሰራበት ቀን ነው እና በዛ መንፈስ ከወሰድ ነው የህዝቡ አስተያየት። እኔም የትኛውም ክፍል ያየዋቸው ዛሬ አነጋገርኳቸው በምንም መልኩ ይህንን ሙሉ በሙሉ ያወገዙ ሆነው ነው ያገኘሁት። መልካም እስኪ፣ በጀመሩት ገፋ እናድርግ። ቀደም ብለው የጥቃቱን ግዝፈትና ያለመጠበቅ ገልጸው ነበር፣ አቶ ክቡር። ይሁንና የአራት ከፍተኛ ባለስልጣናት ህይወት የጠፋበትና በሌሎች ላይም ከፍተኛ የመቅሰል አደጋ የደረሰበት ጥቃት እንደመሆኑ ቀደም ብሎ በተለያዩ አካባቢዎች የታዩትን ግጭቶች እና ይታይ የነበረውን ውጥረት ከግምት አስገብቶ እንዲህ ወዳለው ሁኔታ ሊያመራ ይችል ይሆን ወይ ብሎ ለማሰብ እድል ነበር፣ አቶ ክቡር እንዲህ ይጥላሉ ተብሎ ለመገመት ያስቸግራል። ነገር ግን ያው ጉዳዩ በአብዛኛው የሚመለከተው በእነዚህ ቡድን ውስጥ የተሰማሩትን ሰላም ሊገኝ የማይችልበትን ነገር በሙሉ ለማጥፋት፣ ለማበላሸት፣ ለማሸበር የሚሰራ ጥቃት ለመፈጸም ወደኋላ አይሉም። አሁንም እሱን ነው እያየን ያለነው። እነዚህ ጥቃቶች ሊመጡ ይችላሉ ሊመጡ አይችሉም የአሰራሩ የሴኪሪቲው የደህንነቱ ጥንካሬ ጉድለትን ሁኔታውን ሊነግረን ይችላል። በእኔ አስተያየት እንደ እንደተራሰው የመንግስትን ድክመት ይታይበታል። እንዲህ አይነት ከፍተኛ የሆኑ ባለስልጣኖች ላይ በእርግጥም አደጋው የተፈጠረው ቅርብ እነሱን ጠባቂ ተብለው ሰዎችም ቢሆን እንኳ ከዚህ የተሻለ አመራረጥም ሊደረግም የሚገባ ይመስለኛል ብዬ ነው የምገምተው። ለማንኛውም ግን አሁን ችግሩ ከደረሰ በኋላ ይሄ ነገር ሊደገም የማይችልበትን መፈለጉ ነው የተሻለ መስሎ የሚታይ። መልካም አሁን ባለበት በዚህ ደረጃ ቀደም ብለው አቶ ክቡር ብዙ ነገሮች ወደፊት ገለጡ ይሆናል ብለዋል። ምን እንዳነሳሳው ይሁን መናገር ይቻል ይሆን? ከዚህ ቀደም ይደረጉ በነበሩ ዶክተር ዳኛቸውም እንደጠቆሙት አንዳንድ የሚያነሳሱ ሁኔታዎች በንግግሮች መደመጣቸውን መሰረት አድርገን እንዲህ አይነት ሁኔታ እንዲፈጠር መንስኤው ይሄ ሊሆን ይችላል መባል ይቻል ይሆን? በዚህ ደረጃ አቶ ክቡር እሱን ለመመለስ እንኳን የሚያስቸግር ይመስለኛል። ግን አንድ ቅድም ዶክተር ዳኛቸው ያነሳው ላይ ይመስለኛል መንግስት፣ የፌዴራሉም ሆነ እነዚህም የክልል መንግስታት በተለይ እንዲህ አይነት የጽንፈኛ ቋንቋ አነጋገር፣ አስተሳሰብ ሲጀመር ጀምሮ ተቀብለውት በነፃነት እንዲካሄድ አድርገዋል። አንድ ቦታ ላይ ይሄ ራሱ አሁን እየመጣ የምናየው የዛ ልቅነት ነው ብዬ ነው የምገምተው። ህጉም በሚፈቅደው ሁኔታ ስርዓቱም በሚፈለግበት ሁኔታ መቆም ያለበትን ነገር ማስቆም ያቃተን ይመስለኛል። በሌላም በኩል ህዝቡም ራሱ እነዚህን ጉዳዮች ለመንግስት ብቻ መተውም አይደለም። ህዝብም በተለይ ደግሞ ለህዝብን አስተሳሰብ ሊለውጡ የሚገባቸው ሰዎች በሙሉ እነዚህ እንዲቆሙ ያደረጉት ስራም ትግልም ቢኖር በጣም አነስተኛ ነው ብዬ ነው የምገምተው። ስለዚህ ያ ባለበት ሁኔታ ለዚህ ዛሬ ለተፈጸመው ድርጊት በሩም ትንሽም ቢሆን ከፈታ አድርገን ትተናል ብዬ ነው የምገምተው። መንግስትም ይህን ኃላፊነት ተቀብሎ እንደገና መስተካከል ያለበትና እንደገና ስርዓቱ መመለስ ያለበት ሁኔታ ላይ ነገሮችን አጥንቶ የሚመልስበትን መንገድ መፈለግ መሻቱ ይኖርበታል መልካም ዶክተር ዳኛቸው ምን አነሳሳው የሚለው ላይ የሚያክሉት አስተያየት ካለ ግልጽ እኮ ነው ይኸውልህ አሉላ አንዳንድ ጊዜ ይሄ ሰው የጥሩ ኢንቴንሽን ሊኖረው ይችላል ይሄ ጄኔራል ከጥሩ ኢንቴንሽን ግን መጥፎ ፖለቲካ ሊከተል ይችላል መንግስት ህዝብ በመበደል ብቻ ሳይሆን ደካማ በመምሰል እንደዚህ አይነት ጽልፈኞቹን ይጋብዛል ብለን ተነጋግረናል ምናልባት የሚሰማን ሰው አላገኝም መንግስት እኮ ፈተና ውስጥ የሚወድቀው ህዝብ ስለበደለ ብቻ አይደለም። የታሪክ ተመራማሪዎች እንዳስተማሩ ደካማ መስሎ በሚታይበት ጊዜ። ደካማ መስሎ መታየት ደግሞ በሁለት ነገር ነው። አንደኛው ያለውን ሰራዊት እና የጸጥታ አስተባብረው አስፈላጊ በሆነ ጊዜ መልስ ባለመስጠት፣ በሁለተኛ ዝም ብሎ ዝም በማለት በቃ እንዲሁ የማባበል ፖለቲካ። እዛ ላይ እኔ ከአቶ ክብሩ ጋር ነኝ። እንደው ባይሉት በፊት ለፊት እኔ ብያዋለሁ እና ልድገምልህ እንደገና መፈተሽ ራሳችንን እነሱ እንዲያረጉ ብቻ ሳይሆን መፈተሽ አለበት፣ ስንሄድበት የነበረውን መንገድ ነው። እንደዚህ ብለህ አንተ አብይን የመሰለ ሰው መንግስቱ ኃይለማርያም ልታደርግ ነው ተብዬ ተወቅሻለሁ። አይደለም ይኸው ታዬ እና ይሄ በጣም በጣም በጣም ወደኋላ ገታ ገታች የሆነ ነገር ነው። የኢትዮጵያ ነገር እኮ ልጅ አሉላ፣ አንድ በግራ በኩል ወደፊት ስንሄድ በቀኝ በኩል ወደ ኋላ እየተሳብን ነው። ይሄ ከመንግስትም ሆነ ከዜጎች ምን ይጠበቃለን? ውይይታችን መጨረሻ ላይ ገፋ አድርጋችሁ ትሄዱበታላችሁ። እንዲህ ያለው ጥቃት ዶክተር ዳኛቸው ከእርሶ ልጀምርና አሁን ደግሞ ወደ አቶ ክቡር እመለሳለሁ። እንዲህ ያለው ጥቃት በአገሪቱ ሰላምና መረጋጋት ላይም ሆነ በተለያዩ አካባቢዎች ከዚህ ቀደም በታዩት ግጭቶች ላይ ሌሎች ብዙ ፈተናዎችም ምን አይነት ሁኔታ ሊከስት ይችላል? በተለይ ከዚህ ቀደም ታይቶ በማያውቅ ደረጃ ምን ሊያስከትል ይችላል? ልጅ አሉላ ው ኢትዮጵያ ብዙ ተፈትና ያለፈች አገር ነው። ይሄ እኔ የማያው እንደ ሙዝ ልጫ ነው። ዝም ብሎ አይንሸራተተ ነገር ነው። ብርሃናችን አናጣም። ዛሬ ከዶክተር አብይ ጀምሮ እስከ አቶ ሽመልስ አብዲሳ ድረስ አቶ ለማንም ጨምሮ፣ ሌሎችም የተናገሩት ነገር በጣም የሚያጽናና የኢትዮጵያዊነትን ማዕከል ያደረገ ንግግር ነው። የተሰጡ አገራችን አትፈርስም በእንደዚህ አለ ነገር ነው ያሉት። ወደፊት እንሄዳ እንዲያውም ተጠናክረን ነው የምንቀጥልበት ያሉት በጣም ለህዝቡ የሚያጽናናና የወደፊቱን ራዕይ የሚናገር ነው። ምክንያቱም ቅድም እንዳልኩ ሰራዊቱ ላይ የተደረገው ቅጣት ኢትዮጵያ ላይ የተደረገ ቅጣት ነው። ኢትዮጵያዊነት ላይ ነው የተደረገው። በቃ ክሊብ አድርገን የምናልፈው ነገር ነው እናም ሁላችንም እንድንረጋጋ ነው እንትን እያልን ያለ ነው መልካም አቶ ክብሩ ወደ እርሰው ልምጣን ቀደም ሲል ስለ ግጭት አነሳሽ ንግግር በሁለታቸውም የተገለጸ ነገር አለ ይሄ ድርጊቴ ምን ሊያስከትል ይችላልን በማይጠይቁ ሰዎች ይልቁንም ደግሞ በማህበራዊ መገናኛ ብዙሀን አንዱ ስለ ሌላው ትክክል ያልሆነ አዎንታዊ ያልሆኑ ጠባጫሪ አስተያየቶችና ሀሳቦች የሚንጸባረቁበትን ሁኔታ በአንድ በኩል እናያለን የዜጎችን የንግግር ነጻነት እንዲከበርን። እንፈልጋለን በኢትዮጵያ ብቻም የተገደበም ባይሆን ግራ የሚያጋባ ሁኔታ የተፈጠረ ይመስላል። ከዚህ ቀደም የንግግር ነጻነት ላይ ተጽዕኖ ይደረጋል በሚባልበት አገር እንዲህ በጅምር የነጻነት መንገድ ክፈታ ማለት የመከፈቱ እድል አሳሳቢነትን የደቀነ ይመስላል። በንግግር ነጻነት ላይ ገደብ በምንም መልኩ የማንጠብቅ ሰዎች እንኳን የሚያስከትለው አደጋ እያሳሰበ ነው። እና ምን ይላሉ? በመሰረቱ ንግግር ነጻነት መቼም እንደተባለ አስፈላጊነቱ ግልጽ እንዲሆን ገደብም ደግሞ ሊኖርለት የሚገባበት ሁኔታዎች አሉ። ይሄ ነጻ ንግግር ሁሉ ቦታ ወይም አስተሳሰብ አለ የተባለበትም እንኳን በሕግም እንኳን ባይሆን በባህልም በሌላም መንገድ የሚስተካከልበት ሁኔታ አለ። እሱን የመፈለግ እሱን የመሻት ጥረት በተመራማሪዎችም፣ በጋዜጠኞችም በሌሎችም ነዋሪዎች በውይይት መልክ ሊደረስ የሚችልበት ሁኔታ ላይ እንደሚደረስ ነው የሚገባኝ። በእርግጥ መጠንቀቅ ያለብን አነትን አንዴ ከያዝነው በኋላ እንደገና መመለስ እና ወደ በቀድሞ አካሄድ እንሄዳለን የሚለው ከዚህ በፊትም የተደረገ ነገር ስለሆነ እሱ እንዳይመለስ ሁላችንም መታገል ያለብን ሁላችንም አንድ ሀገር ነው ያለችን፣ አንድ ህዝብ ነው ያለን፣ ለዘመናት ተሳስረን ያለን ህዝቦች ነን። እንደነዚህ አይነት የተወሰኑ ሰዎች እቺን ሀገር ሊያጠፉ የሚፈልጉ ቢኖሩም እነሱን ማቆምና እነሱን ወደ ነበሩበት ወይም ደግሞ እነሱን ከጨዋታ ውጭ ማድረግ የሁላችንም ኃላፊነትና ከሁላችንም የሚጠበቅ የዜግነት ኃላፊነት ነው ብዬ ነው እንደምትም። ሌላው እኔም ከዶክተር ዳኛቸው ጋር ሙሉ በሙሉ መመለስ የሚፈልገው ነገር ቢኖር ይሄ ችግር፣ ይሄ አደጋ፣ ይሄ ክስተት የበለጠ ኢትዮጵያዊነትን አጠናክሮ መሄድ መቻል አለበት ብዬ ነው የምገምተው። እነዚህ ሰዎች የተሰዉት ዝም ብሎ እንደ ተራ ጉዳይ መታለፍ ያለበት አይደለም። ይሄኛው ከዚህ ምን እንማራለን ከዚህ እንዳይደገም የሚለው ተጠናክሮ መቀጠል ያለበት ነው። ምክንያቱም ዛሬ ኢትዮጵያ ዙሪያ ያየነው ነገር ቢኖር ይሄንን የደገፈ ይሄንን የተቀበለ ማንኛውም ኢትዮጵያ ያለመኖሩ ነው። ይሄ ራሱ አንድ ትልቅ ምልክት ሊሆን ይገባለ ንፈኞች መልካም ዶክተር ዳኛቸው ቀደም ባለው ጥያቄ ላይ ይሄን የማህበራዊ መገናኛ እየፈጠረ ያለውን ተጽዕኖ ቅድም ግጭት አነሳሽ ንግግርን አንስተዋል። ልጅ አሉላ እናንተ አካባቢ እኮ ዋናዎቹ አሉ። እዛ ምን ገርም የሚገርም አይነት እኮ ዲስኮርስ የሚያቀርቡ ጎበዞች አሉ፣ አካባቢ የጥላቻ በጣም የሚያሳዝን መረጃ ሰው ኤቪደንስ ላይ እንኳን ተመርኩዞ አያወራም። ዝም ብሎ እንዳው ከኋላ ኪሱ እየመዘዘ እና የሚያደርጓሉ። አንዳንድ የኮቴጅ ኢንዳስትሪ አይነት ነው። እኛ እየተበጠበጥ ነው። እዚህ ያለው አክቲቪስቶቹ ሪስፖንስብል መሆን አልቻሉም፣ በቃ መሆን አልቻሉም። ጋዜጠኝነት ትልቅ ትልቅ ትልቅ አርትና ሳይንስ ነው። አሁን በአክቲቪዝም እና በጋዜጠኝነት መካከል ልዩነቱ የጠፋበት ሁኔታ ነው። በጣም የሚያስቸግር ጊዜ ነው። ይሄ ብለ ልጁ ቆጣጠረው የማንችለው የመጫወቻ ነው የሆነው እኮ። እየፈነዳ አፍንጫችን ላይ እያበላሸን ያለው ይሄ ኢንተርኔት እና ሪስፖንስ ብለህ አይደለም። ልክ መኪና ባህላችን ሳያዘጋጀን አስገብተን እየተላለቅን ነው። ብራዚልን አልፈናል። አሁን ሳ ሲሱ ላይ አልተነገረም እ እና ይሄ ነው ተመልሰን ወደ ድሮውን ቦርድ መሄድ አለብን። እኔ ከአቶ ክብሩ ጋር ዛሬ ስላቀረብከኝ ደስ ብሎኛል። በጣም ሬዝነብል የሆነ ሰው ነው ያሉላ መልካም አቶ ክቡር፣ በተለያየ ጊዜ እንደሚታዩ ቀደም ብሎ በተነሱትም ሁኔታዎች ውስጥ የግልም የቡድንም ፍላጎቶች አንዳንድ ጊዜ ከግባቸውም ጋር በማይገናኝ መልኩ የሚደረጉ ድርጊቶች ምን ያስከትላሉን ሳንጠይቅ የሚመስል ድርጊቶች ይፈጸማሉ። አንዳንድ ጊዜ ኃላፊነት የጎደለው ድርጊት ከምክንያት ጋር አለመያያዙን እናስተውላለን። እንዴት ነው ሰዎች ለዚህ ምላሽ መስጠት ያለባቸው? በማህበራዊ መገናኛ ብዙኃንም የሚደረጉትን በምን መልኩ ማስቆም ይቻላል? በመንግስት ወይንም በስርዓት ከሚወሰደው ውጪ ዜጎች ምን ሊያደርጉ ይችላሉ? በተጨባጭ የሐሰት መረጃ የሚያሰራጩትን እንዴት ነው ማሸነፍ የሚቻለው? አንዳንዶች አለመስማት፣ ጊዜ አለመስጠት፣ እነሱን አለመከተል አንዱ መንገድ መሆኑን ይናገራሉ። ሰዎች ምን እንዲጠይቁ ይመክራሉ? ትዝብቶንም ጭምር እኔ አስተያየት ሜዳውን ለተወሰኑ ቁጥራቸው በጣም ውሱን ለሆነ ጽንፈኞች መተው የለብንም እንደ ሕዝብ ነው ምለው አብዛኞቻችን እንደዚህ አሁን እንደተደረጉት አይነት ግድያም ሆነ ጥፋት የምንቀበል ያልሆን፣ ሜዳውን ሶሻል ሚዲያውንም ሆነ የቀድሞ ሚዲያዎችንም ለእንደነዚህ አይነት ሰዎች መተው የለብንም። ምን ማድረግ አለብን የሚባለው አንድ ስበርሳችንም ነገሮችን መልሰን በመማማር በማስተማር የረጅም ጊዜም የሆነ ሊመስል ይችላል ነገር ግን አዲሱ ቴክኖሎጂ የሚያመጣው ችግር በእኔ አስተያየት ድምፅ የለንም ባዮቹ ድምፅ የሰጠ ስለሆነ ያ ድምፅ ደግሞ እነሱ ብቻ መጠቀሚያ ካደረጉት ከፍተኛ ችግር ሊያመጣ ይችላል። ስለዚህ ሰው ህዝቡ ዝም ብሎ ለእነሱ መተው የሌለበትን እየተወ ነው። አሁን ጉዳት ውስጥ እየገባን ያለ ነው የሚል እምነት አለኝ እኔ በራሴ ሁለተኛ፣ ይሄ ቴክኖሎጂውን ከአሁን በኋላ ወደኋላ መመለስ የሚቻል አይመስለኝም። በእርግጥ የተወሰኑ ደንብ ሕግጋት ልናደርግ እንችላለን፣ ግን እነዛም ብዙም ይሠራሉ ተብሎም አይጠበቅም። ስለዚህ ዘመኑ ሊያመጣ የሚችለው አካሄድ ወይም ደግሞ አስተሳሰብ እንደገና ቁጭ ብለን ተነጋግረን ማምጣት መቻል አለብን። እኔ በአካባቢያችን እንጀምር፣ በአይኔ አካባቢያችንን ዛሬ አንድ ሰፈር እንኳን ሆነን እርስ በርሳችን አንነጋገርም። ያንን መመለስ መቻል አለብን። አንድ አካባቢ ሆነን አንዱ የአንዱን ችግር ለመርዳት እና ለመስማት እንኳን ጊዜ ያጣንበት ነው። ስለዚህ ወደኋላ ኋላ ይሄ እንግዲህ ዘመኑ ወደፊት ሲሄድ በዚህ በኩል ወደኋላ ይሄድንበትን የሄድንበትን መመለስና እንደገና ህብረተሰቡን የማሰባሰብ ህብረተሰቡን ከህብረተሰቡ ጋር መገናኘት የሚያስችሉ ዘዴዎችንና ሁኔታዎችን መፍጠር መቻል አለብን። በሶሻል ሚዲያም በተመሳሳይ መልኩ ነው መካሄድ መቻል ያለብን ብዬ ነው የምገምተው። መልካም ዶክተር ዳኛቸው የመጨረሻው እድል የእርስዎ ነው። የዜጎችን ድርሻ በተመለከተ ዜጎች እንዲህ ከከፋ አዝማሚያ ይበልጥም ወደ ተባባሰ እንዳይገባ ምን ማድረግ አለባቸው? አሁን ካለንበት ቦታ ቆመን ይህ አሁን የተፈጠረው ሁኔታ ዜጎችን ወደ አንድነት ሊያመጣ ይችል ይሆን ወይ? የከፋም አጋጣሚ ቢሆንም ይሄ የከፋ አጋጣሚ ቢሆንም የኢትዮጵያን ህዝብ ወደ አንድነት እንደሚያመጣ እኔ ይህን ቴክኖሎጂ ልንቆጣጠረው አንችልም። በዛኔ ከአቶ ክፍሩ ጋር ነኝ። ከነጻነት ይላሉ አንድ ጃስቲስ የአሜሪካን እናንተ ያላችሁበት የዛሬ አርባ አምስት አመት የሚመጣን ችግር ንግግርን ማቀብ ሳይሆን ሞር ንግግር መፍቀድ ነው ብለዋል። የመሰለ ንግግር ምክንያታዊነት ያለ ንግግር ስፒች አፍኖ ይገለዋል ነው ሚሉት። ማቀብ አይደለም። በዛኔ ከአቶ ክፍሩ ጋር ነኝ። በሌላ በኩል ዜጎች ደግሞ እንዴት ነው እንደ ዜጋ ራሳቸውን ይሄ ነገር እንዴት ነው ብለው መሳለባቸው ዝም ብሎ በሚዲያ ላይ ወይም ደግሞ በኢንተርኔት የተለቀቀ ነገር ሳያመሳክሩ መቀበል እንደሌለባቸው። እኔ መቼስ ይሄን ልመከር አልችልም፣ ምክንያቱም ኢትዮጵያ ሕዝብ የበሰለ ሕዝብ ነው ይሄ ይገባዋል ብዬ ስለምን ነው። አክቲቪዝሙ ግን እንደው ዝም ብሎ ይሄ ጀብደኝነት እንደ ዝም ብሎ ጋንጎ በቃ ማስረጃ የሌለው ወሬ ማሰራጨት፣ እንደዚህ ተደረገ፣ እንደዛ ተደረገ፣ ይሄ እንደዚህ ሆነ። ይሄ ጽንፈኝነት በሚዲያ ላይ ነው በዚህ በእንትን ላይ የገነነው እና ይሄ የእናንተ አሉላ እናንተ ፕሮፌሽናል የተካናቹበት ዲስፕሊን ቀላል ነገር አይደለም። ዝም ብሎ እኔም ብለ አባይም በታንኳን የሆኑ ዝም ብሎ ዘሎ የገቡበት እና እንዲ ሲያምሱት አገቡን ይውላሉ። ኮንስ ኮንሶ ይሄ ነው የተወሰኑ ወራት የተካሄደው። በጣም በጣም በጣም የሚገርም አይነት ካምፔን ነው የተካሄደው። ይሄ ጋንጎ ለሆኑ መሳሪያ ለያዙ ሰዎች አበረታቷል የሚመታል። ይሄ የራሴ መልካም፣ የጊዜውን እየተከታተልን እንነጋገራለን። በጣም እናመሰግናሉ። ላ ፕሮፌሽናል አንተ ሞዴላችን በዚህ ጋዜጠኝነት አመሰግናለሁ። ዶክተር ዳኛቸው አሰፋ፣ አቶ ክቡር ገና እንግዶቼ ለጊዜያቸው አመሰግናለሁ። ዜር ስተ አቶ አዱላ በጣም በጣም አመሰግናለሁ።